ከሰሃራ በታች ባሉት የአፍሪካ ሀገሮች በውጭ ጉዳያችን ከፍተኛ ትኩረት የምንሰጠው በአካባቢው ባሉት ሀገራት ሰላምና ደህንነትን በማረጋገጥ ላይ ያነጣጠረ ነው ብለዋል። ከዚሁ ጋር ዲሞክራሲና የመልካም አስተዳደር ጉዳይም ትኩረታቸው እንደሆነ ሳይገልጹ አላለፍም። የምጣኔ ሀብት ትስስርም ማድረጉም አንዱ አቅጣጫችን ነው ብለው ለክፍለ ዓለሙ የምጣኔ ሀብት እድገትም የማይተካ ሚና በመጫወት ላይ እንደሚገኙ አስረድተዋል። በአሁኑ ጊዜ የሰላምና መረጋጋ ያሉት ሁኔታ በእጅጉ ስለሚያሳስባት ዩናይትድ ስቴትስ በዚህ በኩል ከሚተጉ የአፍሪካ አገራት ጋር ይበልጥ ተጠናክራ እንደምትሰራም ገልጿል። ይህ ጉዳይ በሶስት ነጥቦች ዙሪያ እንደሚሽከረከርና እነሱም ሰላምን ማረጋገጥ፣ ሰላምን የሚያደፈርሱ ጉዳዮችን አስቀድሞ መከላከል፣ ደህንነትና እና የአህጉሪቱን የሰላም ጸር በሆኑ አብይ ጉዳዮች ላይ ትስስርና የፀረ ሽብር ዘመቻን የማጠናከር ሁኔታዎች መሆናቸውን ተናግረዋል። ለሰላም ጥበቃ የሚደረገውን ጥረት በቀጣይነት እየደገፍን ነው። ከፍተኛውን እርዳታ እያደረግን ነው። ለሰላም ጥበቃው በአፍሪካ የትብብር ማዕቀፍ ስር አፍሪካውያንን እናሰለጥናለን። ባለፉት ዓመታትም ከ250 ሺህ የሚልቁ አፍሪካውያንን ሰላም ጠባቂ ወታደሮች አሰልጥነናል። በዚህ መልኩ ያለው የሥልጠና ድጋፍ ይቀጥላል። መሳሪያ ማስታጠቅንም ጨምሮ። በተጨማሪም አሁን ዩጋንዳ፣ ኬንያ፣ ኢትዮጵያና የሶማሊያ ጦር አባላትን ለማሰልጠንና ተጨማሪ ድጋፍን ለማድረግ እያሰብን ነው። ከእነዚህ አገራት ጋር በቅርበት በመስራት ላይ እንገኛለን። የአሚሶምን ሰላም ጠባቂ ኃይላት በሶማሊያ በሚኖራቸው ተልዕኮ የሶማሊያን ብሔራዊ የጦር ሰራዊት አባላት እንዲያግዙና እንዲያሰለጥኑ ድጋፋችን ይቀጥላል ብለዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ በምህፃረ ቃሉ አገዋ ስለሚባለው ከታሪፍና ከኮታ ነጻ የገበያ እድል ለተጨማሪ አስር ዓመታት ዩናይትድ ስቴትስ ለአፍሪካውያን በመፍቀዷ ሀገሮቹ በእድሉ ሊጠቀሙ እንደሚገባም አሳስበው ቀጠሉና እንደኛ እምነት አገዋ በሁለቱም አቅጣጫ የስራ እድልን ይፈጥራል። ይህም በዩናይትድ ስቴትስና በአፍሪካ መካከል ማለቴ ነው። ምርቱ ተመርቶ ወደዚህ ሲላክ ከቀረጥ ነፃ በመሆኑ አፍሪካውያን ይበልጥ ተጠቃሚ ናቸው። እዚህ ሲመጣ ሂደቱ ለሀገሬ ተጨማሪ የሥራ ዕድልም ደግሞ ይፈጥራሉ። ሌላው ደግሞ ኢንቨስትመንት በአፍሪካ እንዲካሄድ ብዙ ካምፓኒዎች እንዲሳተፉ እናበረታታለን። በትምህርት መስክም እንደዛው ብለዋል። በአፍሪካ ጠንካራ የዲሞክራሲያዊ ተቋማት እንዲሻሻሉና እንዲፈጠሩ፣ ዲሞክራሲያዊና ሰላማዊ ምርጫ በአህጉሪቱ እንዲካሄድ በፍጥነት በማድረግ ላይ ያለው የአህጉሪቷ ህዝብ እንዲሁ እንዲቀጥል ለማድረግ እና መካከለኛ ከፍተኛ ገቢ ላላቸው ሰዎች እድገትም ይበልጥ ለማመቻቸት ዩናይትድ ስቴትስ ትጥራለች። ከዚህም ሌላ የአፍሪካ አገሮች ቢያንስ የኤሌክትሪክ ብርሃን እንዲያገኙ ዩናይትድ ስቴትስ ጥረቷን እንደቀጠለች መሆኑንም ተናግሯል። ለዶቼቨለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ